ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሰኔ 8 2011 ዓ ም ስርጭታችን ጀመረ። የዱራሜ ከተማ መስጅድ ተቃጥሏል ኢማሙም ተገድሏል፣ በሚል የአሉባልታ ወሬ የተነሳ በደቡብ ክልል ሃላባ ቁሊቶ ከተማ በእስልምና እምነት ተከታዮችና በፕሮቴስታንት አማንያን መካከል ተፈጥሮ የነበረው ግጭትና ተቃርኖ በእርቅ ተፈቷል። ከሁለቱም በኩል ከተገኙ ሽማግሌዎችና ሃይማኖት አባቶች ስለተፈጠረው ችግርና ከችግሩ በኋላም ስለ ስለነበረ ሁኔታ እንዲሁም ችግሩ በዘላቂነት ሊፈታበት ስለሚገባው የመፍትሄ ሃሳቦች ተነስተዋል። አቶ ጌታቸው ደንዳአ የአስታራቂዎች ኮሚቴው ምክትል ሰብሳቢ ናቸው። ዘገባ ይዘናል። በዚህ ምሽት ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ያስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በመኪና ላይ የተጠመደ ቦምብ ሰው በሚበዛበት ጎዳና ላይ ፈንድቶ ቢያንስ አስር ሰዎች ገደለ፣ ሌሎች ሀያ ሶስት ሰዎች አቁስሏል። እማኞችና የሕክምና አገልግሎት ሰራተኞች እንደገለጹት ቦምቡ የፈነዳው ፓርላማው አቅራቢያ በሚገኘው ማካ ሙካራማ የሚባለው ጎዳና ላይ ነው። የደህንነት ጠባቂዎች መኪናውን ሊፈትሹ ሲሞክሩ ነው የፈነዳው። ለጥቃቱ አልሸባብ ወዲያውኑ ኃላፊነት ወስ ዷል። በሌላ ዜና እዚያው ሞቃዲሾ ውስጥ በመኪና ላይ የተጠመደ ቦምብ አውሮፕላን ጣቢያው አቅራቢያ ፈንድቷል። ፍተሻ ላይ የነበሩ የጸጥታ ጠባቂዎች አሽከርካሪውን ቦምቡ ከመፈንዳቱ አስቀድሞ ከመኪናው አውርደውት በቁጥጥር ስር እንደዋለ ነው የተገለጸው። ከሞቃዲሾ 700 ኪሎ ሜትር ርቀት ላይ በምትገኝ ጋልካዮ ከተማ ደግሞ ታጣቂዎች ዘጠኝ ሲቪሎችን እንደገደሉ ዜናው አስረድቷል። የኢቦላ ወረርሽኝ ከዲሞክራሲያዊት ኮንጎ ሪፑብሊክ በድንበሩ በኩል ወደ ዩጋንዳ መዛመቱ ቢሰማም የዓለም የጤና ድርጅት የሕመሙን ይዞታ ዓለም አቀፍ የሕዝብ ጤና አጣዳፊ ስጋት ብሎ ላለማወጅ ወስኗል። ትናንት የደብሊዩ ኤችኦ የአጣዳፊ ሁናቴ ጉዳይ ኮሚሽን ወረርሽኙን አጣዳፊ ከባድ የጤና ስጋት ብሎ ገልጾታል። ይሁን እንጂ አለም አቀፍ አጣዳፊ ስጋት ተብሎ ለመፈረጅ የሚያበቃው ደረጃ ላይ አይደለም ነው ያለው። የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ የምዕራብ አፍሪቃውን የኢቦላ ወረርሽኝ ጨምሮ አራት ጊዜ ብቻ ነው በዓለም አቀፍ ደረጃ አሳሳቢ የሆነ የሕዝብ ጤና አጣዳፊ ጊዜ ብሎ አውጆ የሚያውቀው። የሚከሰቱ አሳሳቢ የጤና ሁኔታዎች በዚህ መልክ ሲፈረጁ ብዙውን ጊዜ ተጨማሪ የገንዘብ ድጋፍ ምደባ ለማግኘትና ስለ ጉዳዩ ይበልጡንም የፖለቲካ መሪዎችን ትኩረት ለመሳብ ይረዳል። ዲአርሲ ላይ ያለው የአሁኑ የኢቦላ ቫይረስ ስርጭት ይዞታ፣ ካለፈው ነሐሴ ወር ወዲህ ከ1400 በላይ ሰዎች ገድሏል። በዚህ ሳምንት ደግሞ ወደ ጎረቤት ዩጋንዳ ተዛምቷል። ያቺ ሀገር ከሩዋንዳና ከደቡብ ሱዳን ጋር የምትዋሰን በመሆኗ ቫይረሱ ወደ ሌሎች ሀገሮች የተዛመተ እንደሆነ የሚል ስጋት ተቀስቅሷል። ሆንግ ኮንግ ለሳምንት ጊዜ የዘለቀውን ሕዝባዊ ተቃውሞ ተከትሎ ወንጀለኞችን ለቻይና አሳልፎ መስጠት የሚያስችለውን ረቂቅ አዋጅ ማገዷ ተሰምቷል። የሆንግ ኮንግ አስተዳዳሪ ካሪ ላም በጉዳዩ ዙሪያ በዛሬው ዕለት በሰጡት መግለጫ ነው ረቂቅ አዋጁ መታገዱን ይፋ ያደረጉት። ኦማን ባህረ ሰላጤ ላይ ሁለት የነዳጅ ጫኝ መርከቦች ላይ ጥቃት መድረሱን ተከትሎ ዩናይትድ ስቴትስ በመካከለኛው ምስራቅ ጉዳይ በዚህ አካባቢ ጉዳይ አለማ ቀፍ ስምምነት ለመገንባት እየሞከረች ነች ሲሉ የመከላከያ ሚኒስትሩ ፓት ሻናሃን አስታውቀዋል። ሁኔታው ይብሱን ቢያሽቆለቁን ለመዘጋጀት አማራጭ እቅዶችን ማውጣት እንደሚያስፈልገን ግልጽ ነው ካሉ በኋላ ነገር ግን በጉዳዩ ዙሪያ ዓለም አቀፍ ድጋፍ ማሰባሰብም አለብን ነው ያሉት። ኮኩክ በሚባለው የጃፓን ኩባንያ መርከብ እና በሌላኛው የኖርዌይ ኩባንያ መርከብ ላይ ለደረሰው ጥቃት ዩናይትድ ስቴትስ ኢራንን ወንጅላለች። የዩናይትድ ስቴትስ የጦር ኃይል የኢራን የባህር ቅኝት ጀልባ ላይ የነበሩ ሰዎች ከጃፓኑ ኩባንያ መርከብ ላይ ያልፈነዱ ቦምቦችን ሲያነሱ የተቀረጸ ያለውን ቪዲዮ አሳይቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሰኔ 8 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም አሁን ባለው የለውጥ ሁኔታ የኢትዮጵያ መገናኛ ብዙሃን ኃላፊነታቸውን በትክክል እየተወጡ ናቸው። አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስክ ከተሰማሩት ከመንግስትስ ምን ይጠበቃል? የሙያ ስነ ምግባር ደንብ አለን። ይህም የሙያ ስነ ምግባር ደንብ መከተል አለበት። ስለዚህ ጋዜጠኝነት በህግና በሙያ ስነ ምግባር አጥር ውስጥ የሚሰራ ስራ ነው። ተጠቃሚው ህብረተሰብ የሚቀርብለትን መረጃ ወይም ኢንፎርሜሽን በሙያ ስነ ምግባር ደንብ መሰረት የተዘጋጀ መሆኑና አለመሆኑን የመለየት ችሎታ ሊኖረው ይገባል። የፎርቹን ጋዜጣ ዋና አዘጋጅ ተምራት ገብረ ጊዮርጊስም ነው የሰማችሁት። ነገሩ አሁን በመንግስት ደረጃ የተጀመረው ሪፎርም ህጎቹን ብቻ ሳይሆን ከህጎቹ ባሻገር ስልጠናዎች እንዴት ይሰጣሉ፣ የእርስ በርስ ቁጥጥር ስርአትን የሰልፍ ሬጉሌሽን ሚዲያ ምክር ቤትን የማቋቋም ሁኔታ የሙያ ማህበራትና ሌሎችም የምርጫ ህግ ይሻሻል። መሰረታዊ ህግ ማሻሻያዎችም በርካታ ጉዳዮችን ይመለከታሉ። የመገናኛ ብዙኃን ህጎች ማሻሻያና ጥናት ቡድን ሰብሳቢ አቶ ሶሎሞን ጎሹ ናቸው። ውይይት ይዘናል። ዋሽንግተን ዲሲ ውስጥ በአሜሪካ ሰላም ተቋም በኢትዮጵያ የወቅቱ ፖለቲካ ላይ ሰሞኑን ውይይት ተካሂዷል። ጠቅላይ ሚኒስትር አብይ ያመጡት ለውጥ ያስከተለው የፈንጠዝያ መንፈስ ኢትዮጵያ ውስጥ ያለን ጥልቅ ችግር እየከለለም ግልጽ እያወጣም ነው የሚሉ ጭንቀቶች አሉ። አምባሳደር ጆኒ ካርሰን ናቸው የሰማችኋቸው። የአፍሪካ ጉዳዮች የቀድሞ ረዳት ሚኒስትርና አሁን የሰላም ኢንስቲትዩቱ ባልደረባ ናቸው። በዚህ ምሽት ዝግጅታችን ከውይይቱ መድረክ የተጠናቀረ ዘገባ አለን። አሁን ወደ መጀመሪያው ሪፖርት እናልፋለን። የዱራሜ ከተማ መስጂድ ተቃጥሏል፣ ኢማሙም ተገድሏል በሚል የአሉባልታ ወሬ የተነሳ በደቡብ ክልል ሐላባ ቁሊቶ ከተማ በእስልምና እምነት ተከታዮችና በፕሮቴስታንት አማንያን መካከል ተፈጥሮ የነበረው ግጭትና ተቃርኖ በእርቅ ተፈቷል። ሰላምን ከሌላ አካል ከመጠበቅ ይልቅ ዜጎች ለሰላም እጦት ምክንያት ከሚሆኑ ጉዳዮች ራሳቸውን አርቀው የበኩላቸውን አስተዋጽኦ ማበርከት ያስፈልጋቸዋል ብለዋል። በሐላባ ቁሊቶ በተዘጋጀው የእርቅና የሰላም ጉባኤ ላይ የተገኙት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ የቀድሞውን አብሮነት ለማጎልበትና ሰላምን ለማስጠበቅ እርቁም ዘላቂ እንዲሆን ከመንግሥት ጋር እንደሚሰሩ የአሸማጋይ ኮሚቴው አባላት ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ቦታው ላይ ተገኝቶ ነበር፣ ተከታዩን አጠናቅሯል። በአላባ ዞን ሐላባ ቁልቶ ከተማ በእስልምና እምነት ተከታዮችና በፕሮቴስታንት ቤተ ክርስቲያን መካከል መቃቃር የተፈጠረው በዱራሜ ከተማ የሚገኝ መስጅድ ተቃጥሏል፣ የመስጅዱ ኢማምም ተገድሏል በሚል አሉባልታ ነው በተባለ ወሬ ነበር የዛሬ አራት ወር። በዚህም በሰውና ንብረት ላይ ጉዳት የደረሰ ሲሆን ሰባት ቤተ ክርስቲያንም ተቃጥለዋል። ይሄ ነበር በሁለቱ እምነት ተከታዮች መካከል ያለ ወትሮ እርስ በርስ መጠራጠርን ፈጥሮ የሰነበተው። ዛሬ በአላባ ቁልቶ ከተማ በተደረገ የእርቅና ሰላም ጉባኤ ችግሩ መቋጫ አግኝቷል። ስምንት አባላት ያለው አሸማጋይ ኮሚቴ ላለፉት አራት ወራት ጉዳዩን ይዞ ሲመረምር ቆይቶ ሁለቱን እምነት ተከታዮች ያለማንም ጣልቃ ገብነት አስታርቋቸዋል። የአሸማጋይ ኮሚቴው ምክትል ሰብሳቢ አቶ ጌታቸው ደንዳ የሰላም ተጻራሪ ያሏቸው ግለሰቦች በአላባ ቁልቶና በአካባቢው በቀሰቀሰው ግጭት በማምለኪያ ተቋማት፣ በቅዱሳን መጻሕፍትና በልዩ ልዩ ንብረቶች ላይ ከፍተኛ እሳት አደጋና ጉዳት መድረሱን አስታውሰዋል። የሁለቱ ሃይማኖት መሪዎች፣ የአገር ሽማግሌዎችና መንግስት የከፋ እልቂት እንዳይከሰት ባደረጉት ጥረት ጉዳቱን መቀነስ ተችሏል የሚያሉትም፣ ይሁን እንጂ በወቅቱ በተፈጠረ ሁኔታ በሁለቱ መካከል ቅሬታ ተፈጥሮ መቆየቱን ገልጿል። ከብዙ ውይይትና ጉባኤዎች በኋላ እርቀ ሰላም ማውረዳቸውና ይቅርታ መደራረጋቸውን ተናግረዋል እርቅ በሚያካሄዱበት ወቅትም ከሁለቱ እምነት ተከታዮች የተነሱ ሀሳቦችን እንዲህ በማለት ጠቅሰዋል ከሁለቱም በኩል ከተገኙ ሽማግሌዎችና ሃይማኖት አባቶች ስለተፈጠረው ችግርና ከችግሩ በኋላም ስለነበረ ሁኔታ እንዲሁም ችግሩ በዘላቂነት ሊፈታበት ስለሚገባው የመፍትሄ ሀሳቦች ተነስተዋል ሁለት በእርቁ ሂደት ከሁለቱም ወገን ሽማግሌዎች በኩል የተነሱ ሀሳቦች ከፕሮቴስታንት ሽማግሌዎች በኩል የተነሱ ከዚህ በፊት በሁለቱም ማህበረሰብ በኩል መሠረታዊ የሆነ የጸብም ሆነ የግጭት መንስኤ የሌለ መሆኑን ሁለቱም ማህበረሰብ ለዘመናት በማህበራዊና ኢኮኖሚዊ ጉዳዮች ተደጋግፈው የኖሩና በተለያየ ሁኔታ የተሳሰሩ ወገኖች መሆናቸውን ገልጸዋል። ላብነትም በጋብቻ፣ በለቅሶ፣ በሰርግ እንዲሁም ደግሞ አስፈላጊ በሆኑ ጉዳዮች ሲረዳዱ የቆዩ መሆናቸውን ሙስሊሙ ሲደግስ ቆሞ የሚያስተናግድ ክርስቲያን መሆኑን፣ ክርስቲያኑ ሲደግስ ሙስሊሙ በተመሳሳይ ሁኔታ የሚያስተናግድ መሆኑን፣ የአላባ ማህበረሰብ በሃይማኖት መቻቻል ለሌሎች አካባቢዎች ምሳሌ የሚሆኑ እሴቶች ያላቸው መሆኑንና በሃይማኖት ስም የዚህ አይነት ቤተ እምነቶች ለይቶ የማጥቃት ልምድ የሌለ መሆኑን፣ ድርጊቱ የሙስሊም ማህበረሰብ ሆነ የአላባን ብሔረሰብ የማይወክል መሆኑን ማህበረሰቡ ከጥንት ጀምሮ ከአንድ ኩሬ ውሃ ቀድቶ እየጠጣ በሚደርስበት ችግር ሁሉ እየተደጋገፈ የመጣ መሆኑን አስረድተዋል። ይሁን እንጂ የካቲት 2 2011 የሃይማኖት ካባ የለበሱ አካላት ያደረሱብን ቃጠሎ በቀን በጠራራ ፀሐይ ሲሆን የአላባ ሙስሊም አባቶች አልደረሱልንም፣ አልተከላከሉም፣ ዝም ብለው አይተዋል። ወጥተው ቢከላከሉ ኖሮ ቢያንስ ድርጊቱን ማስቆም ነበር ብለዋል። በመንግሥትም በኩል የጸጥታ አስተዳደር ይህ ሁሉ ዕርቂት ሲደርስ ተገቢውን መከላከል አላደረገም። እንዲሁም በመሠረታዊነት በተለይም ከአምልኮ ጋር በተያዘ የራሳችን ህጋቢ የሆነ የቤተ ክርስቲያን መስሪያ ቦታ ያልተሰጠን በመሆኑ የመልካም አስተዳደር ችግሮችም አለብን የሚሉ ቅሬታዎችን አቅርበዋል። ከሙስሊሙ ሽማግሌዎች በኩል የተነሱ ሀሳቦች ሃይማኖት ሳገድ አንዱ የሌላውን የሃይማኖት ስርዓት በማክበር በድግሶች እና በለቅሶች እርስ በርሳቸው ቆመው የሚያስተናግዱ እንደሆኑና የሚለያዩት ክርስቲያኑን ወደ ቤተ ክርስቲያን፣ ሙስሊሙ ወደ መስጊድ ሲሄድ ብቻ እንደሆነ፣ የክርስቲያን ሴት ውሃ ልትቀዳ ስትሄድ ልጇን እንድታጠባላት ለሙስሊሙ ሴት አደራ ሰጥታ እንደምትሄድም ተናግረዋል። የተቃጠለው የፕሮቴስታንት እምነት ተከታዮች ንብረት የሀላባ ሙስሊሙ ማህበረሰብ ንብረት እንደሆነና በተሻለ መልኩ እንደሚሠሩና ያቃጠለው አካልም የሙስሊሙን ማህበረሰብ ጠላት እንደሆነ የደረሰው ቃጠሎ የሙስሊሙን ማህበረሰብ ተማክሮ ያላደረገ እንደሆነ አድራጊውም የክርስቲያንም የሙስሊምም ጠላት እንደሆነ ድርጊቱም የሙስሊሙን ማህበረሰብ እንዲሁም የአላባን ብሔረሰብ የማይገልጽ እንደሆነ ሁለቱም ማህበረሰብ አንድ ሆነው ይህንን ክፉ ስራ የሠራውን በጋራ ተባብረው ለህግ አሳልፈው እንደሚሰጡና የፕሮቴስታንት እምነት ተከታዮች የሚያቀረቡትን ቅሬታዎች ትክክል እንደሆነ ተናግረዋል። በእነዚህ ጉዳዮች ላይ ከመተማመን ደርሰው እርቅ ማውርደዋል ታውን ዲያ በእስልምና እምነት ተከታዮችና በፕሮቴስታንት ቤተ ክርስቲያን መካከል እንደ ቀድሞ መጠራጠርና ልዩነትም ተቀርፏል። ሚያሉትም ያሉትም የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቶስ እንዳሉት ዜጎች እርስ በርስ ከመጠቋቀምና ሰላምን ከሌላው አካል ከመጠበቅ ይልቅ የሰላም ጠባቂና ፈላጊ መሆን አለባቸው ብሏል። እርቀ ሰላም ያወረዱ ሸማግሌዎችን ማማስገኗቸዋል። ሰላምን የምናስጠብቀው እያንዳንዳችን ነን። ሰላም ከእያንዳንዳችን አእምሮ ውስጥ የሚመነጭ በመሆኑ ሁላችንም ከሰላም አንጻር ያለን አስተሳሰብ ሰላምን የሚያሰፍን አስተሳሰብ እኔ በግለስ ስለመያዘ እያንዳንዱ ሰው ራሱን መጠየቅ አለበት። እዛ ጋር ያለው ቤተ እምነት ነው የሰላም ጠንቅ ከማለት በፊት በእኛ ዘንድ ያለውን የሰላም እይታ በደንብ መፈተሽ ያስፈልጋል። በተቋም ደረጃ ያለውን ለሰላም ጠንቅ የሆኑ ጉዳዮችን ከማየት በፊት ግን በራስ በግል ደረጃ ለሰላም ጠንቅ የሚሆኑ አስተሳሰቦችን መታገል ያስፈልጋል። የአንዱን ፍላጎትና እምነት በኃይል ለማስቀየር የሚደረግ ጥረት የመጨረሻ ውጤቱ ጥፋት ነው ያሉት ርዕሰ መስተዳደሩ፣ ዘላቂ ሰላምን እድገትና ብልጽግናን በኃይል ለማምጣት ማሰብ ዘበት ነው፣ ይልቁንስ እርስ በርስ መረዳዳትና መከባበር ከመልካም ውጤት ያደርሳል የሚያሉትም፣ ሚዲያና ቤተ እምነትን ጨምሮ ሌሎችም ተቋማት ለሰላም መዘመር ይገባቸዋልም ብለዋል። አሁን የተገኘውን ሰላም ወደኋላ ለመመለስ የሚጥሩ አካላትን በመጠየፍ ኃላፊነታችንን ልንወጣ ይገባል ያሉትም የዞኑ አስተዳደ አስተዳዳሪ ወይዘሮ ህክማ ክህርድን በበኩላቸው የተፈጠረውን ሰላም ዘላቂ ለማድረግና ከተማው የሚታወቅበትን አብሮነትና መከባበር ለማስቀጠል እንደሚሰሩ ተናግሯል። በአላባ ከተማ ወትሮም በተለያዩ የእምነት ተከታዮች መካከል በእድርም ሆነ በማህበራዊ ጉዳዮች ልዩነት ተፈጥሮ አያውቅም ያሉት ወይዘሮ ህክማ የሰላም ዋጋ ውድ መሆኑን ገልጿል። ይህ አብሮነታችን ተጠናክሮ እንዲቀጥል ሰላማችን የበለጠ እንዲጠበቅ ሌት ተቀን ያላሰለሰ ጥረት በማድረግ የሁላችንም ኃላፊነት ይሆናል። ሰላም ከሌለ አብሮ መኖር አይታሰብም። ሰላም ከሌለ ነግዶ ማትረፍ፣ አርሶ ማምረት መወጥቶ መግባት አይቻልም። ሰላም ከሌለ ፍቅር የለም። ሰላም ከሌለ እምነት የለም፣ መስገድ የለም፣ መጸለይ የለም። ሰላም ከሌለ ሬሳ ማንሳት እንኳን አንችልም። በእርቀ ሰላም ላይ ከተገኙ ተሳታፊዎች መካከል ሀሳባቸውን ለቪዮ የተናገሩት አቶ ፍስሃ አብዱ እርቀ ሰላም በመውረዱ ደስተኛ መሆናቸውን ተናግረው የተፈጠረው ግጭት የቀድሞ ፍቅራችንን ያደስንበትና አብሮነታችንን ይበልጥ ያጠናከርንበት ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀላባ ዞን አላባቁልልቶም አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ሪፖርት እናልፋለን። የሰላም ኢንስቲትዩት በኢትዮጵያ ጉዳይ ላለፉት ሰላሳ አምስት ዓመታት በዓለም ላይ ግጭቶች እንዳይፈጠሩ ለመከላከል ተፈጥረውም ሲገኙ ጉዳታቸውን ለመቀነስ ብሎም ግጭቶችን ለመፍታት ሲሠራ የከረመው የዩናይትድ ስቴትስ የሰላም ተቋም ሰሞኑን በኢትዮጵያ ጉዳይ ላይ መክሯል። ሀብታሙ ስዩም ተከታትሎታል። በለውጥ ላይ ያለች ኢትዮጵያ ከዩናይትድ ስቴትስ የዲፕሎማሲ ተሳትፎ የተቀሰሙ ልምዶች የሚል ርዕስ ያለው ውይይት የተከፈተው የአሜሪካ የሰላም ተቋም ባልደረባ የሆኑት አምባሳደር ጆኒ ካርሰን ባደረጉት የመክፈቻ ንግግር ነው። ዶክተር አብይ አህመድ ወደ ሥልጣን ከመጡ በኋላ የፖለቲካ እስረኞችን መፍታታቸውን፣ ነጻው ሚዲያ እንዲያንሰራራ ማድረጋቸውን፣ ከኤርትራ ጋር እርቀ ሰላም ማውረዳቸውን የመሰሉ መልካም ለውጦችን አነሳስተው ሞገሳ ያሰሙት አምባሳደር ካርሰን አሁንም ግን የሀገሪቱ ሁኔታ የተለያዩ ወገኖችን እያሳሰበ መሆኑን ጠቃቅሰዋል። ጠቅላይ ሚኒስትር አብይ ያመጡት ለውጥ ያስከተለው የፈንጠዚያ መንፈስ ኢትዮጵያ ውስጥ ያለን ጥልቅ ችግር እየከለለም ግልጽ እያወጣም ነው የሚሉ ጭንቀቶች አሉ። ቁጥራቸው እየጨመረ ያለ ታዛቢዎች የጠቅላይ ሚኒስትር አብይ የለውጥ እርምጃዎች ፈጣን፣ በሀገሪቱ ፌዴራላዊ የአስተዳደር ሥርዓት ውስጥ አለመረጋጋትን የደህንነት እጦትና ጥላቻን እየፈጠሩ የመሆናቸው ነገር ያሳስባቸዋል። አሳሳቢ እየሆኑ ከመጡ ጉዳዮች አንዱ በጠቅላይ ሚኒስትሩና አመራሩ ላይ እየጨመረ ያለው የትግራይ ክልል ቅዋሜና አልታዘዝም ባይነት ነው። ይህ ክልል የቀድሞ የኢትዮጵያ ኃያል የደህንነት አለቃ ጌታቸው አሰፋ መገኛ ነው። አስፋ አምባሳደር ካርሰን ምንም እንኳን ሶስት የፍርድ ቤት መጥሪያዎች ለአቶ ጌታቸው አሰፋ ቢላኩም የክልሉ መንግስት ተገን ሆኖላቸው አሁንም በነጻነት እንደሚገኙ ጠቅሰዋል። የዩናይትድ ስቴትስ ወኪል በመሆን ላለፉት 28 ዓመታት ኢትዮጵያ ውስጥ በመፈራረቅ ያገለግሉ አራት አምባሳደሮች ልምዳቸውን በማጣቀስ ኢትዮጵያ ወደ ተሻለ ሰላምና መረጋጋት እንድትደርስ መደረግ ስላለባቸው እርምጃዎች መክረዋል። ኢህአዴግ ሥልጣን በያዘ ማግስት ለሁለት ዓመታት ኢትዮጵያ ውስጥ ያገለገሉት አምባሳደር ማርክ ባስ ወደ ኢትዮጵያ ለተልዕኮ ከማቅናታቸው በፊት እሳቸው በአሉታዊነቱ የጠቀሱት የብሔር ማንነት እሳቤ በሀገሪቱ ውስጥ ያለውን ቦታ ቀድመው መረዳት ቢችሉ ይመኙ እንደነበረ ለታዳሚው አካፍለዋል። ፖለቲካ በብዙ መንገድ የዜሮ ድምር ጨዋታ ነው። ኢትዮጵያ ውስጥ በዚያ ወቅት የነበረውም ተመሳሳይ ነው። በቀደመው ዘመን አንድ ፕሬዚደንት ከማሳቹሴትስ አሊያም ከቨርጂኒያ መምጣቱ የሚፈጥረው ነገር ነበር። በዚህ ዘመን ግን እርባና አለው ብዬ አላስብም። ኢትዮጵያ ውስጥ ግን አሁንም ብሔር ትኩረት የሚሰጠው ጉዳይ ይመስለኛል። እያንዳንዱ ሰው ኢትዮጵያዊ ነው፣ በውስጡ ግን ትግሬ፣ ኦሮሞ ወይም ሌሎችን ይሆናል። ይገርመኛል፣ ብሔረተኛነት ከሞላ ጎደል የዜሮ ድምር ጨዋታ ነው። እሷ የሆነ ነገር ካገኘች እኔ ያጣሁት ነገር አለ እንደ ማለት ነው። ይሄ ለሀገሪቱ መልካም አይደለም። እንደ አውሮፓውያን አቆጣጠር ከ2010 እስከ 2013 ዓ ም በአምባሳደርነት ኢትዮጵያ ውስጥ ያገለገሉት ዶናልድ ቡዝ ግን በመድረኩ ላይ በተደጋጋሚ አደጋ እንዳለው የተነገረለትን የብሔር ፌዴራሊዝም ጉዳይ ከሌላ አቅጣጫም እንዲታይ ሀሳብ አጋርተዋል። እንደሚመስለኝ አሁን ያላቸው የተሻለው ፌዴራሊዝም የብሔር ፌዴራሊዝም ነው። ትኩረታቸውን ማድረግ ያለባቸው ግን ይሄ ፌዴራሊዝም በተሻለ ሁኔታ የአንድ ብሔር የኢኮኖሚ፣ የደህንነት ስልጣኖች እና መሰል የበላይነት ሳያስከትል ከሀገሪቱ ሕዝቦች ጋር የሚስማማና የሚዋደድ እንዲሆን ማድረግ ላይ ነው። አሁን ያለው ፌዴራሊዝም ነው ይባል እንጂ ፓርቲው ሁሉንም ነገር በማዕከላዊነት ይቆጣጠራል። እውነተኛና ውጤታማ ፌዴራሊዝም ያደርሰ። እንደ ኢሮፓያን አቆጣጠር ከ1996 እስከ 1999 ኢትዮጵያ ውስጥ የአሜሪካ አምባሳደር የነበሩት ዴቪድ ሺን በበኩላቸው ዩናይትድ ስቴትስ አሁንም ለአፍሪካ የሰጠችው ትኩረት አናሳ መሆኑን ጠቆም አድርገው፣ አሁንም ቢሆን ግን የኢትዮጵያ ነገ እንዲያምር የምርጫ ቦርድን የመሰሉ ተቋማትን በገንዘብም ሆነ በሞራል ልትደግፍ እንደሚገባ መክረዋል። ምርጫው በሚደረግበት ወቅትና ዋዜማ ሊደረጉ የሚገቡ ነገሮችም እንዳሉ ጠቁመዋል። ምርጫውን በምታደርጉበት ወቅት በነገራችን ላይ ምርጫው ግዴታ በመጪው በአውሮፓ የዘመን አቆጣጠር 2020 መደረግ ላይኖርበት ይችላል። ልታሸጋግሩ ትችላላችሁ። ምርጫ ቦርድ ታማኝ፣ ክፍትና ከአድልዎ ነፃ እንዲሆን ማድረግ ይቻላል። የቤትና የሕዝብ ቆጠራ ሊደረግ ይገባል። የወቅቱን የቤትና የሕዝብ ቆጠራ ውጤት የሚያሳይ መረጃ ሳይኖር ምርጫ ማከናወን ይከብዳል። እንደ አውሮፓውያን አቆጣጠር በ2007 ዓ ም የተደረገው ቆጠራ ጊዜው በጣም ያለፈ ነው። እንደ ኤውሮፓውያን አቆጣጠር ከ2002 እስከ 2005 ዓ ም በኢትዮጵያ የአሜሪካ አምባሳደር የነበሩት አውሬሊያ ብራዚል በመድረኩ ላይ ዩናይትድ ስቴትስ በኢትዮጵያ ጉዳይ ጣልቃ ያለት ገባ እንደማይገባ ደጋግመው ሲያነሱ ነበረ። ሆኖም በውጭ አገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያን ጉዳይ ዩናይትድ ስቴትስ ከኢትዮጵያ ጋር በሚኖራት ግንኙነት ውስጥ ያለው ቦታ ትልቅ ትኩረት ሊሰጠው እንደሚገባ መክረዋል። በውጭ ሀገሮች የሚኖሩ ኢትዮጵያውያን ትልቅ ጫና የመፍጠር አቅም አላቸው። ጠቅላይ ሚኒስትሩ በውጭ ከሚኖሩ ኢትዮጵያውያን ጋር እርቅ አውርደዋል፣ ይሄ ነው ማለት ባልችልም ቀጣዩ ምርጫ ኢትዮጵያ ሰራሽ እንጂ አሜሪካ ሰራሽ ባልሆነ መንገድ እንዲከናወን ብሎም አሳታፊ እንዲሆን ለማድረግ እድሉም ገንዘቡም አላቸው። ላለፉት ሶስት አስርት ዓመታት ሀገራት ከግጭት የጸዱ ምህዳሮችን እንዲመርጡ ሲደግፍ የባጀው የአሜሪካ የሰላም ተቋም የኢትዮጵያን ጉዳይ በዳሰሰበት መድረክ የሀገሪቱን የምጣኔ ሀብት ብሂል፣ ቀጠናዊ የደህንነት ሁኔታና ከጎረቤት ሀገር ኤርትራ ጋር ስለተጀመረው አዲስ ምዕራፍና የመሳሰሉ ጉዳዮችን አነሳስተዋል። አመሰግናለሁ ሀብታሙ ለዘገባው። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገርኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ከማለፋችን በፊት የፕሮዲውሰሯን ብርሃን ኃይሉን ግብዣ ጣልል አድርግላችሁ። Yen yakale de be

diere alem hasa venat

በግብዣው ብርሃን አመሰግናለሁኝ። ወደ ተከታዩ የምሽቱ ቅንብራችን እናልፋለን። ውይይት ይዘናል፣ በኢትዮጵያ መገናኛ ብዙሃን የመንግሥት ሚናና ሌሎችም ጉዳዮች ነው። ጠቅላይ ሚኒስትር አብይ አህመድ ወደ አመራሩ ከዘለቁ ወዲህ ኢትዮጵያ ውስጥ ከተከሰቱ አዎንታዊ እርምጃዎች አንዱ በመገናኛ ብዙሃን ላይ ማነቆ ሆኖ የቆየው ሕግ መወገድ በመሆኑ ብዙዎች ይስማማሉ። ሕጉ ላይ መሻሻል እየተደረገ ሲሆን ለጊዜው የመናገር ነጻነት በሀገሪቱ ሰፍኗል ማለት ይቻላል። በድፍን ዓለም ጋዜጠኞችን በማሰር በቀዳሚነት ትጠራ የነበረች አገር ጋዜጠኞችና የፖለቲካ ተቃዋሚዎችን ከእስር በመልቀቅ የመናገር ነጻነት ታጋዮችን አስደምማ የዓለም የነጻ ፕሬስ ቀን በምድሯ እንዲከበር ሆኗል። ከዚህ በተጨማሪ ጋዜጠኞች እንዲሁም በርካታ ቁጥር ያላቸው የኢንተርኔት፣ የራዲዮና የቴሌቪዥን የብዙሃን መገናኛ ስርጭት ይዘዋል። እንዲያም ሆኖ ታዲያ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ነው? ሀገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስክ ከተሰማሩት እንዲሁም ከመንግሥት ምን ይጠበቃል? ለእነዚህ ጥያቄዎች መልስ ለመስጠት ያለመ በትናንት ምሽት የጀመርነውን ውይይት እንቀጥላለን። ተወያዮቹ የፎርቹን ጋዜጣ ዋና አዘጋጅ ታምራት ገብረ ጊዮርጊስ፣ የመገናኛ ብዙሃን ህጎች ማሻሻያና ጥናት ቡድን ሰብሳቢ አቶ ሶሎሞን ጎሹ እና በመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ብዝሃነት ዳይሬክተር አቶ ታምራት ደጄኔ ናቸው። ትዝታ በላቸው ነች አወያየቻቸው። ተከታዩ ክፍል ቀጥሎ ይቀርባል። አቶ ሰለሞን ጎሹ እንግዲህ የመገናኛ ብዙኃን ህጎችን በማሻሻል የጥናት ቡድን እየመሩ ነው። የቀደመውን የመገናኛ ብዙኃን የአፈና ስርዓት እናውቃለን። አሁን በሀገሪቱ ውስጥ በነጻነት አንድ ጋዜጠኛ የፈለገውን ዜና ሀቅ ላይ የተመሰረተ እስከሆነ ድረስ ሊዘግብ ይችላል። እጅግ ተወዳዳሪ በሆነ በፖለቲካ አቀንቃኝነት በጽንፈኝነት እየተዋጠ ነው። በምን አይነት መልኩ የቀደመው እንዳይደገም በትክክል እንዴት ሚዲያን ማቀናጀት ይቻላል? አገር ውስጥ እንደተባለው የመገናኛ ብዙሀ ንቃሴ ባለፉት አመታት ወይም አሁን ካለው ጋር ቀጥተኛ ግንኙነት አለው በፖሊሲ ማዕቀፉ በህግ ማዕቀፉ በሚዲያ ዘርፍ ውስጥ ተዋናይ የነበሩ ተቆጣጣሪ ተቋማትን የሚመሩ ሰዎች፣ በጋዜጠኝነት የሚሰሩ ሰዎች፣ እነዛን ሚዲያ ተቋማት የሚመሩ ሰዎች ባህሪያቸው፣ አመለካከታቸው፣ ፍልስፍናቸው፣ አተያያቸው የተቀረጠበት መንገድ በአብዛኛው ነጻ ፕሮፌሽናል የሆነ ስነ ምግባር ያለው ኃላፊነት የሚሰማው ህግን ያከበረ ያንን የመገናኛ ብዙኃን ከአድማጮቹ ከአንባቢዎቹ ከሰሚዎቹ ጋር ከተመልካቾቹ ጋር ቀጣይነት ያለብን ያለው ግንኙነት የሚፈጥርና የእነሱን ፍላጎት አስቀድሞ የሚሰራ መገናኛ ብዙሀን ለማሳካት ከፍተኛ ሚና ሊጫወት የሚችሉ ቢሆንም የዛን ነው ያህል ደግሞ በራሳቸው እንደ አንድ ነፃነት መናገር በራሱ ራሱን የቻለ አንድ ግብ ነው የሚለውን ፍልስፍና ከማክበር አኳያ ያለፈው ሀያ ሰባት ዓመታት የመምዳችን እንዲሆን ከፍተኛ ግለት የነበረበት ነው። ህግ አንድ አስተዋጽኦ አድርጓል። ከህግ ባሻገር የትምህርት ጋዜጠኞቹ ወይም ደግሞ የሚዲያን የሚመሩት ሰዎች የሚዲያ ማኔጅመንት የሚባለው ራሱ ጭምር ከፍተኛ ክፍተት ያለበት እንደነበረ በብዙ መንገድ እየተስተዋለ ነው። እሱም ለማሻሻል ህጉ እንደመነሻ ሲሆን፣ አሁን ያለንበት ወቅታዊ ጉዳይ የሽግግር ጊዜ ነው። በዚህ በሽግግር ጊዜ ያለውን ጉልበት ሁሉ ያለውን የህግ ስልጣን ሁሉ ከመጠቀም ይልቅ በድርድርና ነገሮችን በምክክር ለማለት ይሞክራል። ከሌሎች ጉዳዮችም ከፓርቲዎችም ጋር ከሌሎችም አክተሮች ጋር እንደሚያደረገው መገናኛ ብዙሀኑ አቀፍ ሁሉ የቀጥታ ወደ እርምጃ ከመሄዱ ይልቅ እስከ ዛሬም ድረስ በነበረው ልምድ በነበረው ቆይታ ያልተፈጠረም አክተርና ኢንዱስትሪ በአንድ ጊዜ ሙሉ በሙሉ የምንፈልገውን ነገር ስለማይመጣ እነሱ ነገሮች ሊኖሩ ይችላሉ። ግን ከዚህ በፊት የተቆጣጣሪ ተቋም ከሚዲያ ተቋማት ጋር በመርህ ወይም በህግ ቀድሞ በሚታወቅ አሰራር ማዕቀፍ አልነበረም። ግንኙነቱ ይመራ የነበረው ህግ ህግጋቶችን በራሱ ጠቅልል ያሉ እና ያንን ተቆጣጣሪ ተቋም በፈለገው መንገድ ገብቶ ጣልቃ እንዲገባ የሚፈጠር ህዝብ የሚከፋፍሉ ወይም ደግሞ ብጥብጥ የሚያስከትሉ አይደለም፣ ምልክቶቹ ታይተዋል ብሎ ሲያስብ ምን አይነት እርምጃ እየወሰደ እንዳለፈ አይተናል፣ እና ከዛ የተለየ ያንን መፍትሄውን ለማድረግ ራሱ ለማጠናከር ስርአቶቹን፣ ተቋማቱን፣ ህግና ስርአቱ እንደገና ፈትሾ ለማስተካከል በሚደረገ ሽግግር ውስጥ ቸልተኝነት በራሱ አንዱ መለያው ነው። ነገር ግን አንድ አመት ሆኗል ይህን ሽግግር ከተጀመረ እሱን ለማሻሻል የሚችል የህግ ማዕቀፍም በብዙ ዘርፎች መጠናቀቀ ሁሉ የመገናኛ ብዙሀን በእኛ ዝድም የተሰራውም የህግ ማዕቀፍ አልቆ የዜስል ተጀምረዋል። ከሚቀጥለው ሳምንት ጀምሮ ተፋፊ ውይይቶች ይደረጋሉ። ዋናው ትኩረት የህጉ ተዋናዮቹ ከእነሱ የሚጠበቅባቸው የስነምግባር ደረጃ በመንግስታችን አንቀጽ ሃያ ዘጠኝ እጅግ በጣም ሊብራል የሚባል ና በጣም ከአለም አቀፍ ተቀባይነት ያላቸውን መርሆዎች ና ድንጋጌዎች ይዟል። እዛ ላይ አንድ የመገናኛ ብዙሀን ምን ሲያደርግ ነው የሚደረግለት የሚሉ ነገሮች አሉ። ከዛ ውጭ ደግሞ ኢትዮጵያ ባለም አቀፍ ስምምነት የፈረመቻቸው በአሰራር የዳበሩ ሌሎች ስምምነቶች አሉ። ለምሳሌ በኤሌክትሮኒክ ሚዲያ ብሮድካስት ሚዲያ ላይ አንድ መገናኛ ብዙሀን ሲፈጽም ያለበት ጥያቄነትና የፕሪንት አንድ አደለም ብሮድካስት በተፈጥሮ ሳይንቲግ ነው። እጅግ በጣም የመንግስት ቁጥጥርን የሚፈርድ ነው። ምናልባት ቁጥጥር የሚለው እንግሊዝኛው ቃል ሬጉሌሽን ወይም ደግሞ የክትትል ና የእርምጃ ተግባር ሊባል ይችላል። ይህ ቁጥጥር ኮንትሮል ግን ከዚህ ስልጣን ከተሰጠው ውጭ ህጎችን አላግባብ የተረገሙ እነሱም የሚጠቁበት አለሁ። ስለዚህ የተዘጋጀ ስነምግባር ያለው ሬዲዮ የሆነ ኃላፊነትን በአግባቡ የሚያውቅ መብት እንደሞ ለማስከበር እርምጃ የሚወስድበትን ኃይል ሁሉ ጭምር የሚመብትበት ና ግልጽ የሆነ አሰራር በግልጽ ቋንቋ ይህን ማድረግ ትችላለ፣ ይህን ማድረግ አስችልም የሚባልበት አስፍቶ ሲገኝ ደግሞ ተቀባይነት ባላቸው ና የበላይ ህግ በሆነ በህገ መንግስት የተቀመጡ ና ዝርዝር ድንጋጌዎች ተቀባይነት ያላቸውን መስፈርቶች ተጠቅሞ ተጠያቂ እንዲሆን ማድረግ የሚለው ነገር አሁንም ቢሆን ይኸኛው ህግ ዋና መሽከርከሪያ ሆኖ ነገር ግን ከዚህ በፊት በአክተሮች ግንኙነት ላይ ብቃት ላይ ስነ ምግባር ላይ ተጠያቂነት ላይ ያሉ መሰረታዊ ጉዳዮችን በግልጽ እና ሁሌ ሁሉም አክተር በሚግባባበት የሚፈርደውም አካል ተዋናይ ሆኖ ደግሞ የሚሰራውም አካል ቀድሞ የሚግባቡበትን ነገር ለመፍታት ነው እየተሞከረ ያለው ስለዚህ ያንን ሲፈጠር እነዚ አክተሮች ከዚህ ከነበረባቸው ግለታ አንጻ እነሱንም አብሮ ቅድም አተሳምራት ዜ የገለጸው የእነሱን አቅም መገንባት ከእነሱ ጋር ነበር የግድ ነው። ምክንያቱም ባለፉት ሀያ ሰባት አመታት የነበረው ሂደት የምንፈልገውን አክተርና ተቋም አልገነባልንም። ስለዚህ እሱ ሂደት ስለሚሰጥ ሂደቱ እስኪመጣ ድረስ አብሮ የማገዝንም ሂደት መቆጣጠርና ኃላፊነት ተጠያቂ እንዲሆኑ ማድረግ ብቻ ሳይሆን የተሻለ የሚዲያ ማዕቀፍና የተሻለ የመገናኛ ብዙኃን ዘርፍ እንዲፈጠር መንግስት ሁለትንም ነገር ነው ቁጥጥር ማድረግ ክትትል ማድረግ እንዳለበት ሁሉ እዛም ያህል ደግሞ እየደገፈ የተሻለ አፈጻጸም እንዲኖራቸው ደግሞ ድጋፍና ክትትል እገዛ ማድረግ ደግሞ ከሱ ይጠበቃል የሚል መነሻ ነው እየተሰራ ያለ እሺ አመሰግናለሁ አቶ ሰለሞን እንግዲህ የእናንተ የማሻሻያ ስራ ተጠናቆ ስራ ላይ እስከሚውል ድረስ እንደው ለአቶ ታምራት ደጀኔ የማቀርበው ጥያቄ ፍቃድ በምትሰጡበት ጊዜ ታዛቢዎች እንደሚናገሩት አንዳንድ ሰዎች እንደውም ሙያቸውን እርግፍ አድርገው ትተው ከሚያዳምጠው ይልቅ የሚናገረው የበዛበት ሁኔታ ነው ያለውና በፈቃድ አሰጣጥ ስልጠና፣ ትምህርት፣ ክህሎት ቦታ አለው። በጣም ጥሩ ጥያቄ ነው። እሱ ምንም ጥርጥር የለውም። አቅምና ስልጠና የመስጠት ጉዳይ ግን ከዛ በፊት አቶ ሰለሞን ጎሱ ካሉት የሪፎርም ስራ አጠቃላይ ሀገራዊ ሪፎርም ስራ ጎን ለጎን በብሮድካስት ባለስልጣን የበላይ ተቆጣጣሪነት ወይም ኃላፊነት እና ከዚህ በፊትም አቶ ታማት ዘረቦች

ሬዝሉሽን የሚደረጉት በሌላም ሀገር ቢሆንም በመንግስት ሳይሆን በወሳኝ መልኩ በራሳቸው የሚያጠቃቸው ቮለንተሪ ኦርጋናይዜሽን ወይም በፈቃዳቸው ተቋቁመው የፕሬስ ካውንስል ወይም የሚዲያ ካውንስል የሚባሉ አደረጃጀቶች ነው። ይህ በጎረቤት ሀገሮችም፣ በሌሎች በኤሽያም በእንግሊዝም በመሳሰሉት የተለመደ አሰራር ነው እና ይህን አሰራር ፕሮጀክት ለማድረግ እያለ አራት አምስት አመት ሙከራ ተደርጎ፣ ነገር ግን በሀገሪቷ ላይ የነበረው አንዳንድ ህግ ከዚህ ከበጓዳጎች ጋር ተያይዞት አንዳንድ መሰናክሎች ስለነበሩ፣ ወይ ዴሞክራሲ ሚዲያ ላይ መሰማራት አሳሪ አንቀጾች ስለነበሩ አሁን በቅርቡ ለመሆን ይገኛል። ባልንሳሳት የሌባና ፖሊስ አይነት መልኩ በራሳቸው መንገድ ቅድም እንደተባለው ከመንገድ ሲሰሩ እየቆዩ ወይም ደግሞ ላይሰንስ እየሰጠው እያበጣ ተገቢውን የሞያ ስነ ምግባር ማቀፉ ዳይቶችና የዳይተኛ የሚዲያ ባለቤቶች በተለያየ አግባብ ሞራሊ ሪስፖንስብል እንዲሆኑ እየተደረገ ወደ የሚደረግበት

እነሱን በማሻሻል በማስተካከል፣ በዚህም ክላሲፋይድ እና ነን ክላሲፋይድ የሚባሉ ሚዲያው በብቃት ሊሰራ የሚችለው መረጃ ካለ መረጃ ደግሞ በሀገራችን ይህኛው ክላሲፋይድ ሆነት ማለት ምስጥራዊ ነው፣ ይሄ ምስጥራዊ አይደለም ተብሎ የተፈረጀበት ሁኔታ የለም እስካሁን ድረስ። ስለዚህ ይህንን አግባቡ የሚሰራበት ሁኔታ ከተፈጠረ መረጃ በአግባቡ ሚዲያ እያገኘ

በጉዳዩ ላይ ሶሻል ሪስፖንስብል የሆነ ማህበራዊ ኃላፊነት የሚሰማው ስነ ምግባር ያሟላ ያግን ምስራ ምንድን ነው ኮንፍሊክት ወቅት እንዴት ነው ሪፖርት የሚደረገው የሚሉትን ነገሮች ሌባዊ ጥቃት ያላቸው ወጭ ፕሮፌሰሮች በና መገናኛ ብዙኃን ለግልም ለህዝቡ ሎሊት ንሰት እያደረግን ያለንበት ሁኔታ ነው ያለው። ሌላኛው ግን ቴክኒካል ስፖሻም እና ከዚህ ጋር ተያይዘው ያሉ ሌሎች ሩቲን ማለት ዘዩ የሚሰሩ የክስስል አሰራሮች አሉ። እንግዲህ እሱ ደግሞ በተደረገበት ሪፖርት እየመሰረሰበ ሊተካፈል የሚገነግበት ሁኔታ አለ። ጥያቄን ግልጽ ለማድረግ ግን ወደፊት ስለሚሰጥ ስልጠና ሳይሆን ለአንድ ቴሌቪዥን ወይንም ለአንድ ሬዲዮ ድረ ገጽ ላይ ወጥቶ አንድ ሰው የጋዜጣን ስራ ሰራለሁ ብሎ ፍቃድ በሚጠይቅበት ጊዜ ምን አይነት ክህሎት አለህ? ማህበራዊ ኃላፊነት የሚለካ ነገር አይደለም። ሰው መቼም በሙያው በስልጠናው ነው የሚለካውና ምን አይነት ኃላፊነት አለ? ጋዜጠኛ ነህ ወይ፣ በሙያ ሰልጥንሃል ወይ፣ ተምረሃል ወይ በዚህ መስክ የሚለውን ጥያቄ ትጠይቃላችሁ ወይ? እሱ ነው ወይ መስፈርቱ ብዬ ነበረ። የተከበራችሁ አድማጮች፣ ውይይቱ ከአፍታ በኋላ ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር ወይም ከአፕ ስቶር ቪኦኤ ሆርፍ አፍሪካ ብላችሁ ጠይቁ። አየር ላይ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በኢትዮጵያ መገናኛ ብዙሃን የወቅቱ ሁኔታ ላይ የያዝነው ውይይት ይቀጥላል። አሁን ባለው የለውጥ ሁኔታ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ናቸው። አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስክ ከተሰማሩት እንዲሁም ከመንግሥት ምን ይጠበቃል የውይይቱ አብይ ርዕስ ነው ተወያዮቹ የፎርቹን ጋዜጣ ዋና አዘጋጅ ታምራት ገብረ ጊዮርጊስ የመገናኛ ብዙሃን ህጎች ማሻሻያና ጥናት ቡድን ሰብሳቢ አቶ ሰሎሞን ጎሹ እና በመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ብዝሃነት ዳይሬክተር አቶ ታምራት ደጀኔ ናቸው ትዝታ በላቸው ነች እያወያየቻቸው ያለችው የዝግጅቱ ተከታይ ክፍል ይቀርባል አሁን አብራችሁን ቆዩ። ጋዜጠኝነት ለመሰማራት አይጠየቅም። ምክንያቱም ያው ማለት አንድ ሚዲያ ተቋም ላይ መስረት የሚፈልግ አካል ካለ ል ለማንኛውም ኮሜርሻል ስራ ብቃቶቹ ማለት ብቃቶቹ አንደኛ በዚህ ካፒታል አለ ወይ የሚያስረዳቸው ቴክኖሎጂ እቃዎች እንደዚህ ኮምፓታብል ናቸው ወይ እና የመሳሰሉት ነገሮች ናቸው ወሳኝ መልኩ

ግን እንዳጠቃላይ ክፍል እንዳ መደበኛ ሜንስሪ ሚዲያ ለሚባሉት ባለሙያዎች የተለያዩ ስልጠናዎች የሚሰጥበትችልም እግረ መንገድ እያነቻል በኦንላይን ሚዲያ ላይ የመሳሰሉ ነገሮች ችግር እየፈጠሩ እንዳሉ ለማሳየት እና ለመግባባት ምክንያቱም አሁን አሁን አንዳንድ ሚዲያዎች ከፌስቡክ አንድ የመረጃ ምንጭ በመጠቀም እየዘገቡ ስለሆነ እሱ ላይ ጥንቃቄ ማድረግ እንዳለባቸው ከማሳየትና ከማስጠንቀቅ ውጭ እስካሁን ሶሻል ሚዲያ ላይ ይሄ ነው የሚባል ባለስልጣኑ ህዋር ና ላሽነት ኃይል የተሰጠው ማንዴት ማለት ነው። እሺ አመሰግናለሁ። እስቲ ወደ አቶ ታምራት ሊድ ታምራት ገብረ ጊዮርጊስ አንድ ነርስ ወይንም አንድ ሐኪም አንድ ሆስፒታል ውስጥ በሚቀጠሩበት ጊዜ ከሰው ህይወት ጋር የተያያዘ ስለሆነ የትምህርታቸው ማስረጃ ቀርቦ ነው። የጋዜጠኝነት ስራም በትክክል ክህሎቱ እስከሌለ ድረስ ከጥቅሙ ጉዳቱ ነው የሚያመዝነው። ምን አስተያየት አሉት? አሁን የሚዲያ ብዝሃነት ኃላፊው ክህሎት አይጠየቅም። ካፒታል ነው የሚጠየቀው። ምናልባት አገሪቱ ይሄንን ብትመለከተው የሚጠቅም አይመስሉትም? የጋዜጠኝነት ስራ ከሀሳብን ከመግለጽ ነጻነት ጋር የተቆራኘ ነው ነው። አዎ፣ እዚህ የተነሳ ማንም ማንም ሰው ሀሳቡን ለመግለጽ ከሚያስበው ነገር የተለየና የተሻለ ምንም አይነት የብቃት ማረጋገጫ ሊኖረው አይችልም፣ አይገባምም። ግለሰቦች በኑሯቸው በአካባቢያቸው በእውቀታቸው በልምዳቸው የሚያስቡትን ነገር ያስባሉ። ይህንን አስተሳሰባቸውን በነጻነት ያለምንም ገደብ እንዲገልጹ መበረታታት አለባቸው። የጋዜጠኝነት ስራ የዚህ ተቀጥላ ነው። በዚህ የተነሳ ጋዜጠኝነትን ላይሰንስ ማረግ ወይም ፈቃጅና ከልካይ ያለበት ከባቢ ወይም የ የስራ ሁኔታ መፈቀድ የለበትም ብለን ረዥም ጊዜ እንከራከራለን። እናንተም ሀገር የምትኖሩበት ላይ ማንም ሰው ጋዜጠኛን መንግስት በተለይ ደግሞ ፍቃድ አይሰጥም ፍቃድ አይከለክልም እዚህ ላይ እዚህ ላይ ግን ግልጽ ለማድረግ ማንም መንገደኛ አይደለም ጋዜጠኛ የሚሆነው በሙያው ስልጠና ያለው በመርሁ ያመነ መርሁን በትክክል እተገብረዋለሁ መርሁ ለታቀደለት አላማ እንዲውል አደርጋለሁ የሚል አይደለም እንደ ጋዜጠኛ የሚሆነው እሱን የሚወስኑት ቀጣሪዎቹ ናቸው እሱን ፍርድ የሚሰጡት ተደራሲያኖቹ ናቸው። አድማጩ፣ አንባቢው፣ ተመልካቹ በሙያ ደረጃና ልክ የሚቀርቡለትን እና የማይቀርቡለትን እየለየ ስለሚመርጥ የሚዲያ ኩባንያዎቹ እና ደግሞ ቀጣሪዎቹ እንደዚህ አይነት የሚዲያ ውጤት ስለሚፈልጉ የተማረውን ልምድ ያለውን አሁን እርስዎ ያሉትን መስፈርት የሚያሟሉትን እየፈለጉ ይቀጥራሉ። ነገር ግን ለምሳሌ እናንተ ሀገር ፑሊትዘር ፕራይዝ የሚባል አለ አደለ? ትልቁ የጋዜጠኝነት የተጨበጨበለት ሽልማት አለ እና ጆሴፍ ፑልዘር ዘር የሚባለው ጋዜጠኛ ምንም አይነት የጋዜጠኝነት ትምህርትና ልምድ አልነበረውም የጋዜጣ ስራ ሲጀምር። ፖይንቱ ምንድን ነው? የጋዜጠኝነት ስራ ሀሳብን ከመግለጽ ነጻነት ጋር እጅጉን የተቆራኘ ስለሆነ በተለይ መንግስት ፈቃጅና ከልካይ ሊሆን አይገባውም። የዚህ ፍርድ ሰጪ ሊሆን የሚገባው ተጠቃሚው ህብረተሰብ ነው። የሚጠቀመው ህብረተሰብ የትኞቹ የሚዲያ ውጤቶች በሙያ ብቃትና ደረጃ ተዘጋጅተውልን ይቀርባሉ ብሎ ማሰብና መከታተል አለበት። ይሄ ማለት ምንድነው? በወገንተኝነት ስሜትና ፍላጎት አንድን የፖለቲካ ወይም ማህበራዊ ወይም ኢኮኖሚያዊ ጥቅም ለማራመድ በሰልፈኝነት የቆሙ ሰዎች የሚያቀርቡለትን ቅድም እንዳልኩት ወይ ኢንስትሩሜንታልስት ወይም ደግሞ አድቨርሰሪየል በባላንጣነት ወይም ደግሞ በደጋፊነት የተሰለፉት ሰዎች የሚያቀርቡለትን ሳይሆን፣ ተአማኒ፣ ተጨባጭ፣ ሚዛናዊ፣ አግባብ የሆነ ወይም ፌር የሆነ ትክክለኛ ከምንጩ የተረጋገጠ ጋዜጠኝነት ማለት ቬሪፊኬሽን ነው፣ በእንግሊዝኛ እንደሚሉ። የጋዜጠኝነት ትልቁ ዋጋና ጥቅም የሚቀርበው መረጃ ተጨባጭና የተረጋገጠ መሆኑን የማረጋገጥ ይህንን የሚሰሩ ሰዎች ሀያ አራት ሰዓት ሙሉ ጊዜያቸውንና ገንዘባቸውን ችሎታቸውን አውጥተው የሚያቀርቡትን ነገር በተጨባጭ ማረጋገጥ የሚችሉ ናቸው። ይሄ መሆኑን የማረጋገጥ ፍላጎት ህብረተሰቡ ሊኖረው ይገባል። ጋዜጠኞች ነጻ ነጻ ጋዜጠኝነት የሚባል በምድር ላይ የለም። ዝም ብሎ ልቅ እና እንደተፈለገ የሚደረግ ጋዜጠኝነት የለም። ጋዜጠኝነት ከእሱ ጋር የሚስማማው ሙያ ነው። ይሄ ሙያ ደግሞ አንድም በሀገሩ ህግ መሰረት የሚገዛ ፈለግንም አልፈለግንም ተስማማንም አልተስማማንም የምንጠላውን ህግ እየተቸንም ቢሆን ነገር ግን ህግ የመጣፍ የሙያ ልቅነት የለንም። ሁለተኛውና ትልቁ ነገር ግን እያንዳንዳችን በምንሰራበት መስሪያ ቤት ምክንያት የሙያ ስነ ምግባር ደንብ አለን። ይህንን የሙያ ስነ ምግባር ደንብ መከተል አለብን። ስለዚህ ጋዜጠኝነት በህግና በሙያ ስነ ምግባር አጥር ውስጥ የሚሰራ ስራ ነው። ተጠቃሚው ህብረተሰብ የሚቀርብለትን መረጃ አንድ መሰረት የተዘጋጀ መሆንና አለመሆኑን የመለየት ችሎታ ሊኖረው ይገባል። ይህን ለማድረግ ደግሞ በጣም ብዙ በሚዲያ ውስጥ የሚሰሩ የተለያዩ አካላቶች የሚዲያ ሊትረሲ የሚባለውን ነገር መስጠት መቻል አለባቸው። የአቶ ታምራት መስሪያ ቤት አንድ ሊያደርግ የሚገባው ነገር ይሄ ይመስለኛል ሚዲያ ሊትረሲ የተሰማሩ ብዙ ማህበራት አሉ። ከሚሰሯቸው ነገሮች አንዱ ይሄ ይመስለኛል። በዚህ መሰረት የተሰራ ከሆነ የጋዜጠኝነት ዋጋ በኅብረተሰብ ውስጥ ቦታ ይኖረዋል ብዬ አስባለሁ። እንግዲህ ተዘጋጅቶ የመጣ ባለሙያን ፍቃዱ ከተሰጠው በኋላ በሙያው እንዲሰለጥን የሙያውን መስፈርት ተከትሎ እንዲሰራ ስልጠና መስጠት በሚለው እንስማማና አቶ ሰለሞን ጎሹ፣ አሁን ባለው ሁኔታ ግን አገሪቱ ችግር ላይ ነው ያለችው። ፖለቲካው የጦዘ ነው። በዚህ ምክንያት ነው ብዙ ሁካታና ስድብ፣ የአንድ ወገን የሆነ ዘገባ የምንሰማው። አሁን በምታሻሽሉት ሁኔታ በምን መልኩ ሊስተካከል ይችላል? መገናኛ ብዙሀኑ በራሳቸው የሚያጠቃቸው ጥፋቶች እንዳሉ ሆነው፣ አንዳንድ ጊዜ ደግሞ በመሬት ላይ በሌላ ምክንያት የተፈጠሩ ችግሮችንም ከመገናኛ ብዙሀኑ ጋር እነሱ ስለዘገቡ እነሱ ስለጻፉ ነው። ምናልባትም ሪሞት ምንም ግንኙነት ሳይፈጠርም እነዚህ አይነት ምልክቶች ይታያሉ አልፎ አልፎ። ነገር ግን መገናኛ ብዙሀኑ ቅድም እንዳልነው ይሄን ችግር ሳይፈጠር አስቀድመውም አንድ ሀይል ሁሉ ነገር ስለተቆጣጠረ ነው እንጂ መሰረታዊ ችግሮች በስቴት ሚዲያውም በግል ሚዲያውም ላይ መሰረታዊ ክፍተቶች ነበሩና እነዛን የስነ ምግባር ጉድለቶች፣ ሙያ ደረጃውን፣ ራስን በራስ የመቆጣጠር ደረጃ መሰረታዊ የዜጎችን ሰብአዊ መብትና ዲሞክራሲያዊ መብቶችን የማክበር ጉዳይ ህግ ላይ ስለተቀመጠ ብቻውን አይመጣም። ነገር ግን እነዚያን ጉዳዮች በጣም በተፋጠነ ሁኔታ ተግባራዊ እንዲደረጉ ህግ የራሱን አስተዋጽኦ ስለሚኖረው በነገሩ አሁን በመንግስት ደረጃ የተጀመረው ሪፎርም ህጎቹን ብቻ ሳይሆን ከህጎቹ ባሻገር ስልጠናዎች እንዴት ይሰጣሉ፣ የእርስ በርስ ቁጥጥር ሥርዓትን የሰልፍ ሬጉሌሽን፣ የሚዲያ ምክር ቤትን የማቋቋም ሁኔታ የሙያ ማህበራትና ሌሎችም የምርጫ ህጉ ሲሻሻል መሰረታዊ የህግ ማሻሻያዎቹም በርካታ ጉዳዮች ይመለከታሉ። የዲሞክራሲያዊ ተቋማት እንደገና የማደራጀት ሂደቱም አጠቃላይ በሚዲያዎቹ የተሻለ አፈጣጠን ላይ አብሮ አስተዋጽኦ ያደርጋል፣ ከፍተኛ አስተዋጽኦ ይኖረዋል። በሚዲያ አክተሮች መካከል እርስ በርስ የሚኖረው ቅድም ለተባለ ለምሳሌ ላይሰንስ ሲወጣ ምን መስፈርት አለው የሚለው ነገር ጋዜጠኛ መሆን ባይጠበቅም ነገር ግን ፍቃድ የሚሰጣቸው ሰዎች ምን አይነት አቅም ምን አይነት የስራ ፕሮፖዛል ይዘው ይቀርባሉ የሚለውንም ነገር ግልጽነት የሌላቸውንና ለአቢዩዝ ስለዚህ ባህላትነት ያሉ ሰዎች ስልጣናቸውን ያላግባብ እንዳይጠቀሙ የሚያደርጉ ጉዳዮችን ድጋሚ የመፈተሽና እነዚያን ምርቶች አቢዩዝ የሚያደርገውም ሰው ተጠያቂ የሚሆንበትም ነገር ይሄ በግልጽነት የተሞላበት ውሳኔ እንዲወስን ውሳኔውን ደግሞ በተለያየ ሁኔታዎች በይግባኝና በቅሬታዎችን ሰሚ አካላትም የማደራጀት ጉዳይ ነው የመጣው እና ስለዚህ ሚዲያው በነጻነት ስራ እንድሰራለህ ነገር ግን በግልጽ በተቀመጡ በግልጽ ተሰፍረው ደንበቀ እንደ በፊቱ ይሄ አምቢቪየስ በጣም ዜግ የሆኑ ቃላትን በመጠቀም አምታች ና አሻሚ ቃላትን በመጠቀም ባለስልጣናቱን ፍላጎት የማያሟሉ የሚዲያ ተቋማት ና ግለሰቦችን ተጠያቂ ከማድረግ ባሻገር ግልጽ በሆነ ሁኔታ ተነግሮት ያን ፕሬዲክተብል የሆነ እሚያቀው ይሄኛውን ድርጊት ካደኩኝ ይሄንን ይጠብቀኛል እና ቀራሮችን ጭምር ከየት የት እንደሚደርሱ የትኛውን የእርግ ጥሰት እና አይነት ሀላፊነት ያስከትላል የሚሉ ጉዳዮች ላይ ከዚህ በፊት ሰማባቸው የነበሩ ጉዳዮችን በማጠናከር ተቋማቱን እንደገና በማደራጀት ተጠያቂነታቸውን አሳቸውን፣ በምን አይነት አባላት ይመረጣሉ፣ ቅድም እንዳልሽው ለምሳሌ ያለ የመገናኛ ብዙኃኑ ዘርፍ አሁን ባለው የሚያለግ ምን አይነት ሰዎች ናቸው የሚመሩት የሚለውን ያላቸው ልምድ ያላቸው ለዛ ዘርፍ የተሻለ ብቃት እና የኋላ ታሪክ ያላቸው ሰዎች ቢሆኑ በሚል እንዲህ እንዲህ፣ ስለዚህ የተለያዩ ቦታዎች ላይ ለተለያዩ ጉዳዮች ከዚህ በስ ክፍተት አለባቸው ተብሎ ይባሉ የነበሩ ጉዳዮችን ማሻሻል ለማድረግ ተሞክሯል። ነገር ግን ቅድምም አቶ ታምራት በግል ነገረው እንደነበረው ህግ ማሻሻሉ ያንን የምንፈልገውን ለውጥ ለማምጣት ትልቅ መነሻ ነው። በራሱ ግን እንደ መጨረሻ ህግብ አይቆጠርም። ምክንያቱም አፈጻጸሙ ከዚህ በፊትም ጥሩ ህግ ወጥተው እነዛ ህግ ጋቶች ያልተፈጸሙባቸው ምክንያቶች የተለያዩና ከራሱ ከህጉ የመነጩ ሳይሆኑ ከህጉ ውጭ ያሉ አክተሮች እና ተቋማት በነበረባቸው ቸልተኝነት ወይም ደግሞ አልተፈለገ በህግ ያልተፈቀደ ጣልቃ ገብነት ምክንያት ተግባራዊ ያልሆኑ የህግ ማዕቀፎች አሉ። ስለዚህ ይህኛውም ህግ በጥሩ ሁኔታ ዓለም አቀፍ ደረጃውን በጠበቀና ተቀባይነት ባለው መንገድ መውጣቱም በራሱ የሚዲያ ሴክተሩንና የተዋንያኖቹን ባህሪ ሙሉ በሙሉ ላይ ገራውና ላይ ቀይረው ይችላል። ነገር ግን የተሟላ ዘርፍና በዋነኛነት የህብረተሰቡን ጥቅም አስቀድሞ የሚሰራ ወይም ደግሞ ሁለቱንም የሚያመጣጠነ በራሱ ምንም ግብ ሳይፈልግ ምንም አይነት ሌላ ነገር ሳይመጣው የሚሰራውን ነጻና ፕሮፌሽናል ሚዲያ የማዳበር እዛ ነው ያህል ደግሞ ኢንስትሩመንታልም ቢሆን ያ የሚያልፈው ነገር ቀይ መስመር አልፎ ከዛ ከወጣ የህገወጥ ተግባር የሆነ ሌሎች የተከለከሉ የሌሎች መብቶችን ማጥፋትም ሊሆን ይችላል፣ ግጭትን መቀስቀስ ሊሆን ይችላል። የመሳሰሉ ጉዳዮችን ደግሞ ሲፈጽሙ ምን አይነት ቅጣት ይኖራል የሚለውን ምሪዝም የማስተካከል ጉዳይ ነው የሚኖረውና ዝሩ ዝሩ ሂደት ነው። ከዚህ በፊት የነበሩ መልካም ተሞክሮዎችን ይዞ ነገር ግን ክፍተቶቻችንን ደግሞ የማስተካከል አንድ ሂደት ነው እና ዘርፉ ያሉበት ችግሮች ቀደምም በትክክል እንደተስማማ ነው፣ ከህግ ማዕቀፉ በጣም የዘለሉ ናቸው። እነሱን ለማድረግ ግን የህግ ማዕቀፉ መሻሻል፣ ሌሎቹንም ጉዳዮች ተሳስበው የተሻለ ዘርፍ ለመፍጠር ጥረት ይደረጋል፣ የሚል ሀሳብ ነው ያለ። መቼም ወደ ቀደመው የህግ ማነቆ እንዲመለስ የሚፈልግ ጤናማ አመለካከት ያለው ሰው የለም። አሁን በመጨረሻስ ሚዲያው እንዲህ ለመዘባረቁ ምክንያት ሆነ ከሚባለው ከመንግስት በኩል የሚሰጥ መረጃ የለም። በቂ መረጃ በተከታታይ የሚዲያ ስራ በደንብ እንዲሳለጥ ከተፈለገ ከመንግስትም በኩል ከህዝብም በኩል መረጃዎች መገኘት አለባቸው። ሳይገኙ ሲቀሩ ለአሉባልታና ለሀሚታ ወይንም ደግሞ ለስፔኩሌሽን እንዲህ ሊሆን ነው እንዲህ ሊሆን ነው ብሎ ለመተንበይ በር ይከፍታል። ከመንግስት በኩል ምን መሻሻል አለበት? አዘጋጅና አቅራቢዋን ትዝታ በላቸውን በእኔም በኩል ተወያዮቹን አቶ ታምራት ገብረ ጊዮርጊስን፣ እንዲሁም አቶ ሰሎሞን ጎሹንና አቶ ታምራት ደጀኔን አመሰግናለሁ። በኢትዮጵያ መገናኛ ብዙሃን የወቅቱ ሁኔታ ላይ የያዝነው ውይይት ይቀጥላል። ለስንብት ሙዚቃን ጋብዛችሁ በማይጎለው ፍቅርሽ ምልክት ነች ላለም Zimbabwe, Zimbabwe, Zimbabwe. Sun me አድማጮች አሁን ማጠቃለያ ዜና እናሰማ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በመኪና ላይ የተጠመደ ቦምብ ሰው በሚበዛበት ጎዳና ላይ ፈንድቶ ቢያንስ አንድ ሰው አስር ሰው ተገደለ፣ ሌሎች ሀያ ሶስት ቆስለዋል። እማኞችና የሕክምና አገልግሎት ሰራተኞች እንደገለጡት ቦምቡ የፈነዳው ፓርላማው አካባቢ በሚገኘው ማካም ሙካራማ የተባለው ጎዳና ላይ ነው። ለጥቃቱ አልሸባብ ወዲያውኑ ኃላፊነት ወስዷል። ሆንግ ኮንግ ለሳምንት የዘለቀውን ህዝባዊ ተቃውሞ ተከትሎ ወንጀለኞችን ለቻይና አሳልፎ መስጠት የሚያስችለውን አዋጅ አግዳለች። የሆንግ ኮንግ አስተዳዳሪ ካሪ ላም በጉዳዩ ዙሪያ በዛሬው ዕለት በሰጡት መግለጫ ነው ረቂቅ አዋጁ መታገዱን የገለጹት። ኦማን ባህረ ሰላጤ ሁለት የነዳጅ ጫኝ መርከቦች ላይ ጥቃት መድረሱን ተከትሎ ዩናይትድ ስቴትስ በዚህ አካባቢ በተፈጠረው ጉዳይ ዓለም አቀፍ መግባባትን ለማደራጀት እየሞከረች ነች ሲሉ የመከላከያ ሚኒስትሩ ፓት ሻናህን አስታወቁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች።